የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደንና የሩሲያው አቻቸው ብላድሚር ፑቲን አዎንታዊ ግምገማቸውን ያቀረቡበትን ጉባኤያቸውን አጠናቀቁ። አሁንም ግን ግልጽ ልዩነቶች እንዳሏቸው ተናግረዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓቲ ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ጄኔቫ በሚገኘው የስዊስ ቪላ ውስጥ ያደረጉትን በዲፕሎማሲያዊ ወግ የተካሄደ እና ከፍ ያለ ስፍራ የተሰጠውን ቆይታቸውን ፕሬዚዳንት ባይደን እንዲህ ነበር የገለጡት። የውይይታችን ሙሉ መንፈስ ውይይቱ በአጠቃላይ አራት ሰዓታት የዘለቀ ቆይታ እንደነበረው ገምታለሁ። መልካም አዎንታ የተንጸባረቀበትም ነበረ። የሩሲያ አቻቸው ቭላድሚር ፑቲንም የባይደንን ግምገማ የተጋሩበትን ሀሳብ እንዲህ ገልጸውታል። ውይይቱ ፍጹም ገንቢ ነበር። ሁለቱ ወገኖች በእንግሊዘኛው አጠራር ስትራቴጂክ ስቴቢሊቲ በመባል በሚታወቀውና የኒውክሌር ጦር መሳሪያ አያያዝን አስመልክቶ ወደ ጥፋት ሊወስድ የሚችል ያካሄድን ለመከላከልና ሁለቱ ሀገሮች አንዳቸው በሌላቸው ላይ ሊወስዱ በሚችሉት እርምጃ ሊመጣ የሚችልን አደጋ ለማስቀረት በተወጠነው ረዥም ዕድሜ ባስቆጠረ ጽንሰ ሐሳብና እንዲሁም በሳይበር ደህንነት ዙሪያ ውይይት ለመጀመር ተስማምተዋል። ሳይረስ ኒውሊን በዓለም አቀፉ የስትራቴጂያዊ ጥናቶች ማዕከል የአውሮፓ ሩሲያና የዩሬዥያ ፕሮግራሞች አጥኚ ናቸው። አንዱ በሌላው ላይ ቅጣት በመበየን የሚከተለው መንገድን መከተል እና እያደረ ይበልጥ እየጠበበ የነበረው የዲፕሎማሲያዊ ግንኙነት አካሄድ መቋረጡ በራሱ ለሁለቱም ወገኖች አንዳች ትርፍ የሚያስገኝ አስፈላጊ እርምጃ ነው። ይሁንና ተጨባጭ ውጤቶችን ከማስገኘትና የሩሲያን ጠባይ መለወጥ ከማስቻል አንጻር ግን በመጪው ጥቂት ወራት ሂደት የሚታይ ይሆናል። የሁለቱ መሪዎች ንግግር አይነተኛ ለሚሰኙ የቀደሙ ስምምነቶች የሚስማማ መድረክ ማመቻቸት የታለመ በሚመስል ዘይቤ በ19ኛው ክፍለ ዘመን በተሰራ የስዊስ ቪላ ውስጥ ቢካሄድም በጦር ኃይሏና በሩሲያ የጦር ኃይሎች በሚደገፉት ተገንጣዮች መካከል ለአመታት የቀጠለው ግጭት ይበልጥ እያመረቀዘ በመጣባት ዩክሬን ጉዳይ ያሏቸው ልዩነቶች ግን አሁንም እንዳሉ ነው። ፕሬዚዳንት ባይደን የዩክሬን ሉዓላዊነትና የግዛት አንድነትን አስመልክቶ የዩናይትድ ስቴትስን የማያወላውል ቁርጠኛ አቋም ግልጽ አድርጌያለሁ። ሞስኮ የማትቀበለው መሆኗን በመግለጽ ብትቃወምም ዩክሬን ግን የኔቶ አባል የመሆን ብርቱ ፍላጎት አላት። በእስር ላይ የሚገኘውን የሩሲያ ተቃዋሚ መሪ አሌክሲ ናቫሊኒ መጪጣ ጨምሮ ባይደን ለሰብአዊ መብቶች መከበር የሚሰጡትን ድጋፍ አጽንኦት ሰጥተው ገልጠዋል። ፑቲን በበኩላቸው በፖለቲካ ተቀናቃኛቸው ላይ የወሰዱትን እርምጃ አስመልክቶ የቀረበውን ትችት ውድቅ በማድረግ ይልቁንም በዩናይትድ ስቴትስ በጥቁሮች ላይ የሚደርሱ ጥቃቶችን በመቃወም በተካሄዱ እንቅስቃሴዎች የታየውን ሁከት ጠቅሰዋል። የናቫሊን ጉዳይ አስመልክቶም ለሚደረግባቸው ግፊት ከያዙት አቋም ፈቀቅ የሚለው አልሆኑም። ናቫሊ ወደ ሩሲያ እንደተመለሰም ሆን ብሎ የሚያሳስረው ድርጊት ፈጸመ፣ የፈለገውን ነው ያደረገው። በአንጻሩ ባይደን እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሞስኮን ጣልቃ ገብነት አስመልክቶ በ2018 በሰጡት አስተያየት ከገዛ የደህንነቶቻቸው የምርመራ ውጤትና ድምዳሜ ይልቅ ከፑቲን ጋር መወገን ከመረጡት የቀድሞ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተለዩ መሆናቸውን በግልጽ አሳይተዋል። ትራምፕ በጊዜው እንዲህ የሚል አስተያየት ነበር የሰጡት። ፕሬዚደንት ፑቲን ዛሬ በሰጡት ማስተባበያ እጅግ ጠንካራ አቋማቸውን አሳይተዋል። ባይደን በበኩላቸው በጉዳዩ ላይ ያላቸውን አቋም እንዲህ ሲሉ ነበር አስረግጠው የተናገሩት። ዲሞክራሲያዊ ሉዓላዊነታችንን ለመጣስ ወይም ዲሞክራሲያዊ የምርጫ ሂደታችንን ለማተራመስ የሚደረጉ ማናቸው ሙከራዎችን እንደማንታገስና የአጸፋ እርምጃ የምንወስድ መሆናችንን ግልጽ አድርጊያለሁ። ባይደን አክለውም ሩሲያ የሳይበር ጥቃት ከፈጸመች የአጸፋ እርምጃ የሚጠብቃት መሆኑን ለፑቲን ነግረዋቸዋል። የዓለም አቀፉ የስትራቴጂያዊ ጥናቶች ማዕከሉ ሳይረስ ኒውሊንም እንዲህ ነበር የገለጹት። Biden will be careful to be proportionate in any cyber response he engages in, uh, understanding Biden that. Russia Russia is the ባይደን ከአትላንቲክ ውቅያኖስ ማዶ ከሚገኙ አጋሮቻቸው ጋር ያሏቸውን ግንኙነቶች ለማጠናከር በታለመውና ለአንስቸው መገባደጃ ከፕሬዚዳንት ፑቲን ጋር ያደረጉትን ጉባኤ እንዳጠናቀቁም ወዲያውኑ ወደ ዋሽንግተን ተመልሰዋል።